ወደ ኦሮሚያ ይሆናል የምንሻገረው። የአምቦ ከተማ ነዋሪዎችን አስተያየት ደግሞ ናኮር መልካ እንዲህ አሰናድተዋል። ግዛቸው ነው መሰ እባላለሁ። በጋዜጠኝነትና ኮሙኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ ዶክተር አብይ አህመድ የ2019 የኖብል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው። ቢኮዝ እሱ የአፍሪካን ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህም አፍሪካ ውስጥ እንዳሉ ለውጭው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዘው የሚነሱ የተለያዩ ችግሮች አሉ። ከተለያዩ ተቃዋሚ ኃይሎች ጋር ከተለያዩ ብሔር ብሔረሰቦች ጋር ግጭቶች ይነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት ኤርትሪያ ጋር ያመጡት ስምምነት እና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሽፕ እንደተገለጸው። ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት ኢትዮጵያ ውስጥም ሰላም እንዲኖር፣ ብሔር ብሔረሰቦች በሰላም እንዲኖሩ፣ የተለያዩ ፖለቲካ ፓርቲዎች በሰላም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉሌ አስተዋይ እንዲያደርጉ በጣም ሳጀስት ማድረግ ፈልጋለሁ። ስሜ የምስካባ ደምሴ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና ሊሰማውት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል። እንዲሁም ሲያንሰው ነው እንዴ። አብይ በጣም ብዙ ነገር ነው የሰራው። ያው ከሰላም አንጻር በሰራው እንዱም የሰራው ነው ያለ አልተከፈለውም። ብዙ እንጠብቃለን ብዙ ሽልማት ለሱ። ቢያንስ አሁን ባለው በእኛ በአምቦ ራሱ ለመጣው ሰላም የሱ አስተዋጽኦ ስላለበት እንደ ኢትዮጵያም ከኢትዮጵያ ውጭ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል። ምክንያት ተስፋ የገመችው ይባላለው ምሰራው አምቦ ዩኒቨርሲቲ ነው። ፕራይም ሚኒስትር አብይ አህመድ ኖቤል ሰላም ሽልማት ተሸላሚ መሆኑን አስመልክቶ ያው በጣም ደስ የሚል ዜና ነው፣ የሚያበረታታ ነው። ያው የአንድ ሀገር መሪ የሰራውን ስራ ሪኮግኒሽን ሲያገኝ የበለጠ ለሀገርም ይሰራል። እንደኛ እንደ ዜጎችም ደግሞ እንደ አንድ ሀገር መሪ ከዚህ በፊት የሰራውን ነገር እናውቃለን። ጥሩ ነገር ነው የሰራው። በእሱ ስራ እንዲቀጥል እንፈልጋለን። ለሀገርም ብቻ አይደለም በጎረቤት ሀገርም በጣም በርካታ ስራዎችን ሰርተዋል። በሱዳን፣ በሶማሊያ፣ በደቡብ ሱዳን፣ በኤርትራ የተሰሩ ስራዎች ናቸው። ያው የኖቤል ኮሚቴው እንደጠቀሰው ትክክለኛና ተገቢ ስራ ነው። አብዛኛውም ሰው ተቀብሏል። እኔም በኔ በሙሉ ልብ ያው ይገባዋል የሚል አስተያየት ነው። ትንሽ ስሜ ቢፍቶል ይቀባላለሁ። የምኖረው አምቦ ከተማ ውስጥ ሲሆን በዶክተር አብይ ኖቤል ሽልማት በጣም ደስ ነው ያለኝ። የእውነት በቃ ይገባዋል፣ እንደውም ያንሰዋል። እንደኔ እዛ በጣም ነው ደስ ያለኝ። በጣም እጅግ በጣም በጣም ደስ ብሎናል። ሙሉ መላ ኢትዮጵያ ህዝብ ደስ እንዳለው ደግሞ ተስፋ አደርጋለሁ። ያው ከተመረጠ ሰዓት ጀምሮ እየሰራ ያለውን ስራ በተግባርም እያየ ነው ነው። ወደፊትም ደግሞ ብዙ ራዕዮች አሉት። በቃ ይሄ የሚያጠራጥር ወይም የሚያደራድር ነገር አይደለም። እዛ በጣም ይገባዋል። በጣም ደስ ብሎኛል። ስሜ ሽመልስ ሻሸ እባላለሁ። ጤና ባለሙያ ነኝ። ዶክተር አብይ ኢትዮጵያ ውስጥ ሆነው ለጎረቤት ሀገሮች እንደ ኤርትራና እንደ ሱዳን ለሰሩት ነገር ኖቤል ፕራይስ ይገባቸዋል ብዬ አምናለሁ። ግን ኢትዮጵያ ውስጥ ያሉ ሰላም መረጋጋት ያለውን ይህንን ኖቤል ፕራይስ ያሸልመዋል ብዬ አልገምተም። የሚጀመረው ደግሞ ከኢትዮጵያ ስለሆነ ሰው የራሱን ሲያስተካክል ነው የሌላ ሰው መስተካከል የሚችለው ብዬ ስለሚያምነው መሆን ያለበት መጀመሪያ ኢትዮጵያ ውስጥ ያሉትን እንደ ምዕራብ ወለጋና ወደ ጉጂ ዞን ያለው ደግሞ አልፎም አማራ ክልል ውስጥ ቅማንት ብሄረሰብና ወሎ ላይ እየደረሰ ያለው ጥቃት በመንግስት አካል ስለሆነ ይሄ ለኖበል ፕራይስ ያደርሰዋል ብዬ አልገምጠውም። ግን ለአጎራባች ሀገሮች ያደረገው ነገር ሙሉ በሙሉ ሊያደርሰው ይችላል ብዬ ገምታለኝ። ያመጣው ለውጥና ያመጣው ሰላም መረጋጋት ስናይ ይገባዋል ብዬ አምናለሁ። ስሜ ሳሙኤል ሌኩን እባላለሁ። በአምቦ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። ዛሬ ዶክተር አብይ አህመድ የኖቤል ፒስ ፕራይስ ሽልማት አግኝተዋል። ለዚህም እንግዲህ ትልቅ ደስታ ነው የተሰማኝ። አብይ ከእቺ ሀገር አደጋ ውስጥ በነበረችበት ጊዜ ነው ጠቅላይ ሚኒስቴር የሆነው። በወቅቱ ኢትዮጵያውያን ቢያንስ፣ በተለይ አመራር አካባቢ ያሉ ሰዎች አብይን ወደፊት አምጥተው ጠቅላይ ሚኒስቴር እንዲሆን ማድረጋቸው ውሳኔያቸው፣ የኢትዮጵያ ህዝብ ውሳኔ ትክክል ውሳኔ ነው ብዬ ነው የማስበው። ምክንያቱም በወቅቱ ትልቅ ድጋፍ ነበር። አብይም ዛሬም ትልቅ ድጋፍ ነው ያለው ለአብይ። ስለዚህ አብይ እንደው ከዚህ በላይም ቢኖርም ይገባዋል ባይ